ሰላም ለንግዳይ ለእሳተ መለኮት ምርፋቁ ዘይቄድስ ነፍሰ ወያጤ ይሞቁ ማርያም ድንግል ለነዳይ ነዋ ይወርቁ እመነገደረ ሆቀ ወሆረራቁ ዘላይ ቤት ራቁ እያዝ